ኢኮኖሚው አለ መቀመጫውን በአዲስ አበባ ያደረገው የሸክላ ምርት ማምረቻ አክሲዮን ማህበር በስሩ ሁለት የብሎኬት ፋብሪካዎች ይገኛሉ። ፋብሪካዎቹ ከኩባንያው በርከት ያሉ የግብዓት ማምረቻዎች መካከል ናቸው። የኩባንያው ኃላፊ አቶ ወርቁ ጌታሁን ለዶችቨለ እንደተናገሩት የተለያየ መጠን ያላቸው ብሎኬቶች የሚያመርቱት ፋብሪካዎች ግን የሲሚንቶ እጥረት ቅርቃር ውስጥ ከቷቸዋል። በመንግስት እውቅና የተሰጣቸው አከፋፋዮች አሉ ከእነሱ ነበር የምናገኘው። አሁን ያለው የሲሚንቶ አቅርቦትና የግንባታው ፍላጎት ሊጣጣም ባለመቻሉ የሲሚንቶ ዋጋ በከፍተኛ ደረጃ ከመጨመሩም በላይ እንደ ልብ የማይገኝበት ሁኔታ እየተፈጠረ ነው ያለው እና ሲሚንቶ አሁን እንደ ልብ ባለመገኘት የተነሳ አሁን ባለው ሁኔታ የማምረት ስራችንን አቁመናል ማለት ይቻላል። በአጋጣሚ ፋብሪካው በርካታ ስራዎች ስላሉት አንድ ቦታ ላይ ስራ የፈታን ሰራተኛ ወደ ሌላ አዛውሮ መስራት ስለሚችል እንጂ ተጓዳኝ ስራ ባይኖረው ኖሮ ይሄ ሁሉ ሰራተኛ ዝም ብሎ ቁጭ የሚልና ከአቅም በላይ የሆነ ነገር ሊፈጠር የሚችልበት ሁኔታ ነው ያለው። ኃላፊው እንደሚሉት በገበያው በሲሚንቶ የመሸጫ ዋጋ ላይ የሚታየው ለውጥ ድርጅታቸው በሚያመርታቸው ብሎኬቶች ላይ በማከል ልዩነቱን ወደ ደንበኞቻቸው ማሻገር አዋጭ ሆኖ ስላልተገኘ ወደ አለመስራቷ ዘን ብለዋል። በሀገሪቱ ደረጃ ከፍተኛ የግንባታ ፍላጎት አለ። ከፍተኛ ሲሚንቶ የሚፈልጉ ፕሮጀክቶች አሉ። ይህንን ሲሚንቶ ለማቅረብ የማምረቻ ተቋማት እንግዲህ የየራሳቸው ችግር እነሱ ያውቃሉ። የደንበኛውን ፍላጎት የሚያሟላ አቅርቦት ባለመሆኑ የተነሳ የተገኘውን ሲሚንቶ ስለምንሻማ የሲሚንቶ ዋጋ በከፍተኛ ደረጃ እየጨመረ ይገኛል። መረጋጋት የራቀው የኢትዮጵያ የሲሚንቶ ገበያ ይፈትን የያዘው ግን እንዲህ የግንባታ ግብዓቶች አምራቾችን ብቻ አይደለም። የሎራት ኮንስትራክሽን ኩባንያ ባለቤትና ስራ አስኪያጅ አቶ አበራ ሉታሮ በገበያው የሚታየው የሲሚንቶ ዋጋ ማሻቀብና የምርት እጥረት ከዚህ ቀደም ያልታየ እንደሆነ ለዶቸቬለ አስረድተዋል። ከሚገኘው ከመምጣቱም በፊት የጥረት ጉዳይ አልፎ አልፎ ይከሰት ነበር። እንደ በጣም ውድ ነው የሚባለው ባለፉት ጊዜያት ከአንድ ሦስት መቶ ወድ በላይ ወጥቶ አያውቅም። በየተኛውም ታሪክ ነው። ከቅርብ ጊዜ ወዲህ ያለው ነገር ግን የሲሚንቶ በጣም የተለየና ስፔሻል አንደኛ በብዛት እንግዲህ በየጊዜው ይለዋወጣል። አንዴ ነጋዴዎች ያደርሱ ይባላል፣ ሌላ ጊዜ ኮንትራክተሮች በራሳቸው የለው መዝገቡና ያውጡ ይባላል። ፎር ዛት ማተር አሁን ለምሳሌ ዓመት ያለፈው በራሴ ኮንትራክተሮች ከፍለው ይሰጡጠን ለው የፍክር ሰላሴ ምንጩ አንድ አመት ያለፈው አለ የኢትዮጵያ ንግድና ቀጠናዊ ትስስር ሚኒስቴር ባለፈው ሳምንት ከአስራ ሶስት የሲሚንቶ ፋብሪካዎች አስራ ሁለቱ የሚያመርቱት ከሀምሳ በመቶ በታች በሆነ አቅማቸው መሆኑን ገልጿል። መስሪያ ቤቱ እንደሚለው የፋብሪካዎች የማምረት አቅም አጠቃቀም ዝቅተኛ መሆን የመለዋወጫ እጥረትና የሰለጠነ የሰው ኃይል አለመሟላት ለገበያው የሚቀርበው ምርት ዝቅተኛ እንዲሆን አስተዋጽኦ አበርክቷል። አቶ አበራ እንደሚሉት ግን ለገበያው ፈተና የሆነው የሲሚንቶ እጥረት ብቻ አይደለም። ወጥነት የጎደለውና በየጊዜው የሚቀያየረው የግብይ ስርዓት በተለይ እንደ የሎራት ኮንስትራክሽን በግንባታው ዘርፍ ለተሰማሩ ኩባንያዎች አስቸጋሪ ሆኗል። ፋብሪካ ያሉ ሰዎችና አከፋፋዮች ናቸው። አሁን እየተጠቀሙ ያለ ኮንትራክተር በራሱ ሄዶ ቢከፍልም ዳይሬክት ሲሚንቶን የማግኘት ቻንስ በወር ሁለት ሶስት ሊቀየር ይችላል። በአከፋፋይ ግዙ ይባላል። ኢሚዲየትሊ በአከፋፋይ መግዛት ሲጀምር ደግሞ እሱ ቆመል። ከዚህ በኋላ በዳይሬክት እናንተ የራሳችሁ ግዙ ይባላል። ህጉ ተመሳሳይ አይደለም። በዚህ በአንድ አመት ውስጥ አራት አምስት ያልተቀየረን ብለን ህጎቹ እኮ ስለሚቀያየሩ ነው ችግሩ ተሰጥቷል። አንዴ የምንትሆን የራሱ የሚቆጣጠረው አካል የማዕድን ሚኒስቴር ይሆናል። ሌላ ጊዜ ደግሞ ንግድና ኢንዱስትሪ ይሆናል። ሌላ ጊዜ ሌላ ነው የሚሆነው። የተወዛገበ ነገር ነው ያለ። የቱን ጨብጠ የቱን ትሰራል? አንድ ስማቸው እንዳይገለጽ የፈለጉ የሲሚንቶ አከፋፋይ የግብይት ሂደቱን የመቆጣጠር ስልጣን የተሰጣቸውን የኢትዮጵያ ሚኒስቴር መስሪያ ቤቶች ለተፈጠረው ቀውስ ተጠያቂ ያደርጋሉ። ለ20 ዓመታት በአከፋፋይነት የሰሩትና ገበያውን በቅርበት የሚያውቁት ግለሰብ እንደሚሉት ለስርጭቱ መስተጓጎል ሙስናም አስተዋጽኦ አበርክቷል። ምርት ፋብሪካ ላይ አራት መቶ ብር ነው ፐር ኩንታል። ዛሬ ከአንድ ሺህ ብር በላይ ነው። እያንዳንዱ ሰው በቃ እጁ ስለረዘመ ኮስቱ ወጣ። አንድ ሰው ማግኘት የሚችለው ሲሚንቶ በአስረኛ ዙር ተሽከርክሮ ነው። ድሮ ተለምዶ ነው የሚሸጠው። በቂ ፋብሪካዎች አሉ። ፋብሪካዎቹ ያመርቱ አይደለም። ለምን አያመርቱም? ለእኔም ጥያቄ ነው። በቃ እዛ ጋር ጥቅም ገብተዋል። ኢምፖርተሩ መዛ ላይ ገብተዋል። ኤክስፖርተሩ መዛ ላይ ገብተዋል። ባለስልጣኑን ገብተዋል። ብዙ ሰው ገብቶበታል። መጀመሪያ ላይ የነበረው ሂደቱን ያበላሸው ኢንዱስትሪ ሚኒስተር ነው። ከኢንዱስትሪ ሚኒስተር ንግድ ሚኒስተር ነው ያበላሸው። ከንግድ ሚኒስተር ደግሞ ማዕድን ሚኒስተር ነው ሂደቱን ያበላሸው። ሶስቱ ናቸው ያበላሹት። ከዛ ደግሞ አሁን ሲሚንቶ ፋብሪካ ማርኬቲንጉ ዘበኛው ሳይቀር ነጋዴ ሆነዋል። አካፋይ ሆነዋል። የባለስልጣን ሚስቶች ምናም ዘመድ አዝማድ አካፋይ ሆኗል። ና እሱ ነው ያበላሸው ስርጭቱ ማለት ነው ዶች በላ እኚህ ስማቸው እንዳይጠቀስ የፈለጉ የሲሚንቱ አከፋፋይ ያነሷቸውን ጨምሮ በግብይት ስርአት ውስጥ የሚታዩትን ችግሮች በተመለከተ ጉዳዩ በቀጥታ ከሚመለከታቸው የኢትዮጵያ መንግስት ተቋማት ተጨማሪ ማብራሪያ ለመጠየቅ ያደረገው ሙከራ ሳይሳካ ቀርቷል። አቶ አበራ ሉታሮ ና ስማቸው እንዳይጠቀስ የፈለጉት የሲሚንቱ አከፋፋይ ያነሷቸው ችግሮች በግብይቱ ውስጥ መኖራቸውን በከፊልም ቢሆን የኢትዮጵያ የንግድና ቀጠናዊ ትስስር ሚኒስትሩ ባለፈው ሳምንት አረጋግጠዋል። ሚኒስትሩ አቶ ገብረ መስቀል ጫላ አምራቾች ና አከፋፋዮች ፈጥረውታል ያሉት ቁርኝት ችግር መፍጠሩን ባለፈው ሳምንት እንዲህ ተናግረው ነበር። ከፍተኛ የሆነ የፋብሪካዎች ና የአከፋፋዮች ትስስር አለ ማለት ነው የተወሰኑ የበለጠ ግብይቱን በሞሮፖል የሚይዙበት ሌሎች ደግሞ አከፋፋይም ሆነው በሲሚንቶ ለአመት ለአመታት ማያገኙበት ሁኔታ እየተፈጠረ መጥቷል። ማለት በአሁኑ ወቅት የሲሚንቶ ግብይቱን የሚያምሰው የእጥረትና የዋጋ ጉዳይ መፍትሔ ካልተበጀለት በርካታ የግንባታ እቅዶችን ከማዘግየት ባሻገር የግሉን ዘርፍ ሊፈታተን እንደሚችል የዘርፉ ባለሙያዎች ስጋት ገብቷቸዋል። ይህ ስጋት ከተጫናቸው መካከል አቶ ወርቁ አንዱ ናቸው። ዋጋው አሁን ከተለመደው በላይ እጥፍ ሆኗል። በአጋጣሚ አሁን እስከ ስድስት መቶ ምናምን ይሸጥ የነበረ ዛሬ ወደ አንድ ሺህ አካባቢ አንድ ሺህ ሁለት መቶ ድረስ የደረሰበት ሁኔታ አለ እና ይሄ ደግሞ አፎርደብል አይደለም። ሲሚንቶን ገዝቶ ስራ ለመስራትም ትንሽ የሚያስቸግር ነገር አለ። እያንዳንዱ ፕሮጀክት በበጀት ነው የሚተዳደረው። አንድ ፋብሪካ ስራ አንድ ተቋም ለሲሚንቶ የመደበውን ገንዘብ በግማሽ የሚያጣ ከሆነ በጣም የሚቸገርበት ሁኔታ ነው ያለው። አብዛኛው ባለሀብት ደግሞ በብድር ነው እንግዲህ የተወሰነ ገንዘብ ይዛል በብድር ነው ስራ የሚሰራው እና ስራዎቹ ተጠናቀው ወደ ምርት ካልገቡ በአምራቹም ላይ በተበዳሪው ላይ የሚያሳድረው ተጽዕኖ ቀላል አይሆኑም። ከባድ ነው የሚሆነው። የሲሚንቱ ዋጋ ጭማሪ ለኮንስትራክሽን ኩባንያዎች በግንባታ እቃዎች መናር ላይ እየታከለ ተግዳሮት ነው። ይህ ግን አቶ አበራ እንደሚሉት በአገሪቱ ዘርፈ ብዙ የግንባታ እቅዶች ያሉት የኢትዮጵያ መንግስት የሚቀርለት አይደለም ሲሚንቱ ላይ የሚመጣው ኢፌክት ኮንትራክተሩ ላይ የሚያመጣው ችግር ዳይሬክት ነው። ያ ማለት ደግሞ አምና የነበረበት ዋጋ ሶስት እጥፍ ሆኗል ዘንድሮ። ያ ነው አሁን ትልቁ ችግር። ስምንቶ ላይ ያለው የገበያ ለመረጋጋት ኢንዳይሬክት ያው መንግስት ነው ሚጎዱ ኮንትራክተርን አልፎ ደግሞ ከመንግስት ነው ብዙ ስራዎች ቆመዋል። የነዛን ደግሞ ዋጋ ማስተካከያ ገንዘብ ሚኒስቴር አሁን ስተካከሉ ብሎ ሶ ዞሮ ዞሮ መንግስት ጋር ይሄዳሉ። ችግሩን ለመቅረፍ የኢትዮጵያ ፌዴራል መንግስትና የክልል መስተዳድሮች ለያዟቸው የግንባታ እቅዶች በሲሚንቶ ግብይቱ ቅድሚያ ተሰጥቷቸው በቀጥታ ከፋብሪካ እንዲገዙ መወሰኑን የኢትዮጵያ የንግድና ቀጠናዊ ትስስር ሚኒስትሩ ተናግረዋል። የፌዴራል የመንግስት ፕሮጀክቶች፣ የክልል የመንግስት ፕሮጀክቶች ቅድሚያ ተሰጥቷቸው ቀጥታ ሄደው ከፋብሪካ ይገዛሉ። አስራ ሁለቱ ክልሎች እና አዲስ አበባና ድሬዳዋ ከተማ አስተዳደር ከፋብሪካ አምራች ፋብሪካዎች ጋር በመሆን የሲሚንቶ ዲፖ ያዘጋጃሉ። ፋብሪካዎች ቀጥታ ሲሚንቶ የሚሸጥባቸውን ዲፖች በክልል ከተሞች ያዘጋጃሉ። ስለዚህ የክልል ፕሮጀክቶች ከነዚያ ዲፖች ቀጥታ ፋብሪካው በሚሸጠው ዋጋ ሲሚንቶ ያገኛሉ ማለት ነው። ተጠቃሚዎች ከዛ ይገዛሉ። ሌሎች ሪል ስቴት ይሁኑ ሌሎች ሲሚንቶ የሚፈልጉት ከፕሮጀክቶቹ ቀጥሎ ለነሱ ይሸጣል ማለት ነው። ይሄ ማለት አከፋፋዮች፣ ቸርቻሪዎች ይህንን መመሪያ በአጭር ጊዜ ውስጥ እኛ እሺ እስከምናደርግ ድረስ ከሲሚንቶ ግብይት ለጊዜው ይወጣሉ ማለት። ይህ ግን ችግሩን ለተወሰነ ጊዜ ከማስተንፈስ ባለፈ ዘላቂ መፍትሄ ሊሆን እንደማይችል አቶ ወርቁ ጌታውን ይናገራሉ። የአቅርቦቱንና የፍላጎቱን አለመጣጣም መነሻ በማድረግ በመሃከል የሚገቡት ተዋናይ ይኖራሉ። ተዋናኒዎችን በተወሰነ ደረጃ በመቆጣጠር የተወሰነ ርቀት መሄድ የሚቻልበት ሁኔታ ይኖራሉ። ይሄ ጊዜያዊ መፍትሄ ካልሆነ በቀር የሲሚንቶ አቅርቦትን ከችግር ያወጣል የሚል እምነት የለኝም። የሀገሪቱ የግንባታ ፍላጎት ከጊዜ ወደ ጊዜ እያደገ ነው ያለው። ያንን ፍላጎት የሚያሟላ እድገት በሲሚንቶ አቅራቢዎች ዘንድ መታየት አለበት። ሲሚንቶ በአግባቡ መመረትና መሰራጨት አለበት። ያ ካልሆነ በቀር በመካከል ያለውን ተዋናይ በማስቀረት የተወሰነ ርቀት መሄድ ይቻል እንደሆነ እንጂ ችግሩን ለዘላቂ መፍታት የሚቻልበት ሁኔታ አይኖርም። ችግሩን ለዘላቂ የሚፈታው የሲሚንቶ አቅርቦትን ከፍ ማድረግ ነው። ይሄ ደግሞ ማምረቻዎቹ ተጠናትረው ስራቸው መስራት ይገባቸዋል የሚል እምነት አለኝ። አቶ አበራ በበኩላቸው ሲሚንቶ በፋብሪካ ተመርቶ ለተጠቃሚው እስኪደርስ ባለው የግብይት ሰንሰለት ውስጥ የሚገኙትን ተዋንያን መቀነስ ለችግሩ መፍትሄ እንደሚሆን እምነታቸው ነው። የተመረተው ሲሚንቶ በአግባቡ ወደ ተጠቃሚው በትክክል እንድደርስ የሚደረግበት ሁኔታ ከተመቻቸው ይሄ ነገር ይፈታል ብዬ ነው ማስበው መሀል ላይ ያለው ደላላ ዋተዘ አከፋፋይ እንድባለው ነገርን በተወሰነ መልኩ መቀነስ፣ መንግስት ተገቢውን ቁጥጥር ቢያደርግ፣ ዘላቂ የሚሆነው ደግሞ እውነትም የአቅርቦት ችግርም ካለ ፋብሪካዎች ተጨማሪ ብዙ እየተሰሩ ነው፣ እነሱን በአግባቡ እንዲሰሩ ማለት በመሀል ላይ ያሉ ብሮኬሮች መሀል ላይ ያሉ እነኚህ የሚረብሹትን መንግስት ቢያስተካክል፣ ያለው የፕሮዳክሽን ኮስቱ ይታወቃል። በዛ ላይ ትክክለኛ ፕሮፊት ጨምሮ በተጠቃሚውን ድረስ ከተደረገ በቀላሉ የሚቀረፍ ችግር ይመስለኛል አድማጮች የዛሬው መሰናዶ ይህንን ይመስል ነበር እሸት የበቀለ ነኝ ጤና ይስጥልኝ